ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የፕረስ ነፃነት ቀን በዛሬው ዕለት በልዩ ልዩ እንቅስቃሴዎች በዓለም ዙሪያ በመከበር ላይ ነው። ፕስ ጋዜጠኞችና የጦማር ጸሐፊዎች መፈታት እንደ በጎ እምርታ እንመለከተዋለን። የመገናኛ ብዙኃን ነጻነት ግን ጋዜጠኞችን በማሰርና በመፍታት ብቻ አይረጋገጥም። ኢትዮጵያን በተመለከተ የሚያሳስበን በመገናኛ ብዙኃኑ ላይ የተጣለው አፋኝ ሕግ ነው። አንጄላ ኩንታል ዋና ጽህፈት ቤቱን በዚህ በዩናይት ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የአፍሪካ ፕሮግራም አስተባባሪ ናቸው። ዕለቱን አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የኢትዮጵያን ብሔሮች፣ ብሔረሰቦችና ህዝቦች ማሳሰር የሚቻለው አንድም ያለፈውን የኢትዮጵያዊነት አኩሪ ታሪክ እንዲሁም መከራ አሊያም የመጻሕዩን ጥሩ እድልና ተስፋ ጋሪነት ስሜት አዋህዶ የተመጠነ ሚዛን ላይ በማስቀመጥ ነው። የኢትዮጵያው ፕሬዚደንት ዶክተር ሙላቱ ተሾመናቸው። የዚህንም ዝርዝር ይዘናል በዜና መጽሔታችን ክፍለ ጊዜ ይቀርባል። ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሚያዝያ 25 2010 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዳነች ሳየነን አቀናባሪያችን ንጉሥ ታምሬ ስርጭት መሐንዲሳችን ጆጊል እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና በዛሬው የዓለም ፕሬስ ነጻነት ዕለት የፕሬስ ነጻነት ድርጅቶች ቡድን ዩናይትድ ስቴትስ ውስጥ ያሉት ጋዜጠኞች ለገጠማቸው ተግዳሮት ትኩረት ሰጥቷል። ጋዜጠኞች ክስ፣ የመንግሥት ኢንፎርሜሽን ገደብ፣ የፖለቲከኞች ስም ማጥፋት፣ አካላዊ ጥቃትና እስራት እንደሚገጥማቸው የወጣው ዘገባ ጠቅሷል። ከቅርብ ዓመታት ወዲህ በዩናይትድ ስቴትስ የፕሬስ ነጻነት ላይ የሚደቀን አደጋ በሚያሳስብ ሁኔታ እየጨመረ የመሄዱን ጉዳይ መቋቋም ያስፈልጋል ብለዋል የአንቀጽ 19 ዋና ስራ አስኪያጅ ቶማስ ዩዝ። ይህ አደጋ በዩናይትድ ስቴትስ የመናገር ነጻነት ላይ ተጽዕኖ ማሳደር ብቻ ሳይሆን በዓለም ዙሪያም የሚያስከትለው አደጋ አለ ሲሉም አክለዋል። ለመናገር ነጻነት የሚሟገተው አንቀጽ 19 የተባለው ቡድን፣ ለጋዜጠኞች መብት የቆመው ኮሚቴ፣ ዓለም አቀፍ የመናገር ነጻነት ልውውጥና ሌሎች ተመሳሳይ ዓላማ ያላቸው ቡድኖች የአሜሪካ ጋዜጠኞችን አነጋግሮ ያወጡት ዘገባ ነው ይህን ክስተት የዘረዘረው። በዛሬው ፕሮግራማችን በፕረስ ነፃነት ላይ ያተኮሩ ዝግጅቶች ይቀርባሉ። በነ ጉርሜሳ አያኖ መዝገብ በሽብር ወንጀል ክስ ቀርቦባቸው ከነበሩ ሀያ ሁለት ሰዎች ውስጥ ከክስ ነጻ ወይንም ክስ ተቋርጦ ሀያ አንዱ ሲለቀቁ መምህር ደረጀ መርጋ ሳይለቀቁ መቆየታቸው ይታወሳል። የኦሮሞ ፌዴራሊስት ኮንግሬስ የወጣት ሊግ አባል የሆኑት መምህር ደረጀ መርጋ ከአንድ ሳምንት በፊት ፍርድ ቤት በቀረበባቸው በቀረቡበት ወቅት ችሎትን በመዳፈር ተብለው የሰባት ወር እስር ተፈርዶባቸው ነበር። በትናንትናው ዕለት ለቀጠሮ ተመልሰው በቀረቡበት ወቅት በእኔ ጉርሜሳ አያነው መዝገብ በቀረበብኝ ክስ ከተያዝኩበት ጊዜ ጀምሮ በአራት ሰዓት በአራት ዓመት እስራት እንዲቀጡ ተፈርዶባቸዋል። የሚለው ተነቧል። መምህር ደረጀ የቅሊንጦ እስር ቤት መቃጠል ጋርም በተያያዘ ከሌሎች ሰላሳ ሰባት ሰዎች ጋር ፍርድ ቤት እየተመላለሱ መሆናቸውን ጠበቃቸው አቶ ወንድሙ ይብሳ ገልጠዋል። በሌላ በኩል የድሬዳዋ ከተማ ተወላጅ የሆኑት አቶ ቱጅቤ ባሬንቶ በቀረበባቸው የሽብር ወንጀል የ11 ዓመት እስራት ተፈርዶባቸዋል። በተጨማሪም ችሎት በመድፈር ወንጀል ሰባት ወር የሚል ተፈርዶባቸዋል። የቻድ ምክር ቤት በያዝነው ሳምንት የፕሬዝደንት ኢድሪስ ዴቢን የስልጣን ጊዜ ሊያራዝም የሚችል አዲስ ህገ መንግስት ለማውጣት ተስማምቷል። ፕሬዝዳንቱ እንደ አውሮፓ አቆጣጠር ከ1990 ዓም አንስቶ ለ28 ዓመታት ያህል ማለት ነው ሀገሪቱን ሲመሩ ቆይተዋል። እንደ አውሮፓ አቆጣጠር ከ2005 ዓ ም ጀምሮ ደግሞ በፕሬዝዳንትነት አገልግለዋል። እንደ አውሮፓ አቆጣጠር ግንቦት 17 ቀን የቡሩንዲ ህዝብ ፕሬዚዳንት ፒየር ንኩሩዚዛ ለተጨማሪ 16 ዓመታት በስልጣን እንዲቆዩ በሚያስችል የህገ መንግስት ማሻሻያ ላይ ድምፅ ይሰጣል። በኮንጎ ዲሞክራሲያዊ ሪፑብሊክ የፕሬዚዳንት ጆዜፍ ካቢላ የስልጣን ጊዜ ወደ 18 ወራት ከሚጠጋ ጊዜ በፊት ያበቃ ቢሆንም ስልጣን አልለቅም በማለታቸው የሰብአዊ ቀውስ ሁኔታ እየተባባሰ ሄዷል። ፕሬዚዳንቶች ስልጣን የስልጣን ጊዜ ገደብ በአፍሪካ ሀገሮች ዙሪያ መሰረቱን እየለቀቀ ነው። የአፍሪካ ስትራቴጂያዊ ጥናት ማዕከል በያዝነው ዓመት ያወጣው ጥናት የፕሬዚዳንቶችን የጊዜ ገደብ የሚወስነውን ህግ መንግስት በተግባር ላይ ያዋሉት ሀገሮች ከአርባ ከመቶ ያነሱ መሆናቸውን አሳይቷል። ከሁለት ጊዜ ፕሬዚዳንትነት ስልጣን በኋላ የወረዱት የአስራ አምስት ሀገሮች መሪዎች ብቻ መሆናቸውን ጥናቱ አመልክቷል። በዓለም አቀፉ የቀይ መስቀል ኮሚቴ በኩል በስራ ላይ የነበረችው አንዲት ነርስ በሶማሊያ ዋና ከተማ ሞቃዲሻ ውስጥ መጠለፏን ድርጅቱ አረጋገጠ። የቀይ መስቀል ኮሚቴው የሶማሊያ መልእክተኞች ምክትል ኃላፊ ዳንኤል ኦማሊ የባልደረባችን ደህንነት እጅግ አሳስቦናል የሚል መግለጫ አውጥተዋል። ሶማሊያ ውስጥ እጅግ በከፋ ሁኔታ የሚኖሩትን ሰዎች ህይወት ለማትረፍና ጤንነታቸውም እንዲጠበቅ ቀንና ሌት ስትደክም የቆየች ነርስ ናት ሲሉም አክለዋል። ሶኒያ አንቴት ጀርመናዊቱ ነርስ የተጠለፈችው ከዓለም አቀፉ ቀይ መስቀል ኮሚቴ ቅጥር ግቢ መሆኑንም የሶማሊያ የጸጥታ ደህንነት ሚኒስትር ቃል አቀባይ አብዱል አዚዝ አሊ ኢብራሂም ጠቁመዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስቶርሚ ዳንኤልስ ስለተባለችው የወሲብ ፊልም ተዋናይት አፍ ማዘጊያ 130 ሺ ዶላር መከፈሉን አረጋግጠዋል። እንደ አውሮፓ አቆጣጠር በ2006 ዓ ም ከፕሬዚዳንቱ ጋር በጀኔቫ ሆቴል ተኝቻሉ የምትለው ስሟ ስቶርሚ ዳንኤልስ ምስጢር እንዳታወጣ ተብሎ ነው ባለፈው ዓመት ከተደረገው ምርጫ በፊት ገንዘብ የተከፈላት። ይሁንና ገንዘቡ የተከፈለው ለምርጫ ዘመቻ ከተዋጣላቸው ገንዘብ እንዳልሆነ ፕሬዚዳንቱ ገልጸዋል። ገንዘቡ የተከፈለው ጠበቃቸው በነበረው ሰው በኩል ሲሆን፣ ለጠበቃው በየወሩ እንደከፈሉት ገልጸዋል። የሰሜን ኮሪያ ያስረቻቸውን ሶስት አሜሪካውያን ልትፈታ ወይም ልትለቅ እንደምትችል የዩናይት ስቴትስ ባለስልጣናት አመላከቱ። ፕሬዚዳንት ትራምፕ ትላንት ማታ ሁሉን እንደሚያውቀው የበፊቱ አስተዳደር በደቡብ ኮሪያ የከባድ ስራ እስራት ላይ የሚገኙ ሶስት አሜሪካውያን እንዲፈቱ ሲጠይቅ ቢቆይም አልተሳካለትም ነበር ካሉ በኋላ ተከታተሉ ሲሉም በትዊተር አማካኝነት በጻፉት መልእክት አስፍረዋል። ትራምፕና የሰሜን ኮሪያው መሪ ኪም ጆን ኡን የትናንትና የትና ምሽ እንደሚገናኙ ባይገለጽም ተገናኝተው ለመነጋገር መስማማታቸው ግን የሚታወቅ ነው። የሰሜን ኮሪያው መሪ ኪም ጆን ኡን የኮሪያን ልሳነ ምድር ከኒክሌር መሳሪያ ነፃ ለማድረግ ቁርጠኛ ነኝ ማለታቸውን የቻይና የውጭ ጉዳይ ሚኒስቴር ገልጿል። የሰሜን ኮሪያው መሪ ዛሬ ፒዮንግያንግ ላይ ከቻይና የውጭ ጉዳይ ሚኒስቴር ዲፕሎማቶች ጋር ተገናኝተው ከተነጋገሩ በኋላ ኪም ጆንግ ኡን ልሳነ ምድሩን ከኒውክሌር ነፃ የማድረጉ ጉዳይ በሰሜን ኮሪያ በኩል ጽኑ አቋሟ ነው ማለታቸውን የቻይናው የውጭ ጉዳይ ሚኒስቴር ጠቁመዋል። በመጨረሻም በተመሳሳይ ዜና ከፍተኛ የዩናይትድ ስቴትስ የንግድ ልኡካን ቡድን ቤዥንግ ውስጥ ከቻይና ባለስልጣናት ጋር መነጋገር ጀምረዋል። ዋሽንግተን በቻይና የምጣኔ ሀብት ፖሊሲ ላይ ያላትን ጽኑ ስጋት ማንሳት ትፈልጋለች። ሁለቱ ወገኖች የንግድ ጦርነትን ወይም ፍትጊያውን ለማስወገድ በሚጥሩበት በአሁኑ ወቅት ተገናኝተው መነጋገሩ አዎንታ እርምጃ ተደርጎም ታይቷል። ተንታኞች እንደሚሉት ልዩነታቸውም በዚሁ ስብሰባ ላይ ይፈታል ለማለት ባይቻልም መነጋገር መቀጠላቸው ግን መልካም ነው ተብሏል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳኒት ፍስሀየንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ኢትዮጵያ ጋዜጠኞችን ዝም ለማሰኘት የምትጠቀምበትን አፋኝ ሕጎቿን ካላሻሻለች የመጻፍና የመናገር ነጻነትን የምታፍንበትን የእጅ አዙር አስጨናቂ አካሄድ ካላስተካከለች ጋዜጠኞችን ከእስር መልቀቋ ብቻ ነጻ ሀገር ሊያሰኛት አይችልም ሲል ዋና ቢሮውን በዚህ በዩናይትድ ስቴትስ ያደረገው የጋዜጠኞች ድህንነት ተሟጋቹ ቡድን በእንግሊዝኛው ምህጻረ ቃል ሲፒጂ አስታውቋል። የዛሬውን የዓለም አቀፍ የፕሬስ ቀን በማስመልከት ጽዮን ግርማ ተከታዩን ዘገባ አጠናቅራለች። የጋዜጠኞች ደህንነት ተሟጋቹ በእንግሊዝኛው ምህጻረ ቃል ሲፒጄ የተሰኘው ዓለም አቀፍ ድርጅት በእስር ላይ የሚገኙ ጋዜጠኞችን ቁጥር ቀምሮ ይፋ በሚያደርግበት ዓመታዊ ሪፖርቱ በአውሮፓውያን ዘመን አቆጣጠር በ2017 ዓ ም በዓለም ዙሪያ 259 ጋዜጠኞች ታስረው እንደሚገኙና ከዚህም ውስጥ ኢትዮጵያ 16 ጋዜጠኞችን በማሰር በአፍሪካ ከግብፅና ከኤርትራ ቀጥሎ ሶስተኛ አፋኝ ሀገር ብሏት ነበር አሁን ሲሆን በእስር ላይ የነበሩ 16 ጋዜጠኞችና የኢንተርኔት ጸሐፊዎች ከእስር ተለቀዋል ለመጀመሪያ ጊዜም የኢትዮጵያ እስር ቤቶች ከጋዜጠኞችና ከጸሐፊዎች ነጻ ሆነዋል የእነዚህ ጋዜጠኞች ከእስር መለቀቅ ኢትዮጵያን ከፕሬስ ነጻነት አፋኝነት የመጀመሪያ ተርታ ውስጥ ያወጣታል ወይ የሚል ጥያቄ ለጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ የአፍሪካ ቀንድ ተከራካሪ አንጀላ ኩንታል አቅርቤላቸው ነበር አጭር መልስ ሰጥተውኛል በፍጹም Out at a well certainly look i mean we we obviously welcome the release of journalists and bloggers but you know press freedom is not only about ጋዜጠኞችና የጦማር ጸሐፊዎች መፈታት እንደ በጎ እምርታ እንመለከተዋለን። የመገናኛ ብዙኃን ነጻነት ግን ጋዜጠኞችን በማሰርና በመፍታት ብቻ አይረጋገጥም። ኢትዮጵያን በተመለከተ የሚያሳስበን በመገናኛ ብዙኃኑ ላይ የተጣለው አፋኝ ሕግ ነው። ለመንግስቱ የምናቀርበው ጥሪ ቀድሞውኑም ጋዜጠኞቹን ለማሰር የዋለው ሕግ ማሻሻልና ይህን እድል ተጠቅመው መቺ ሁኔታዎችን እንዲፈጥሩ ነው። የጋዜጠኞች መብት ተሟጋች ድርጅቱ አጥኚ አንጀላ ኩንታል የጠቀሱትና ሊለወጥ ይገባዋል የሚሉት ህግ ከዘጠኝ ዓመታት በፊት የጸደቀው የጸረ ሽብር ህግ ነው። የኢትዮጵያ መንግስት የህዝቡን ደህንነት ለማስጠበቅ ያወጣሁት ነው ቢልም የዚህ ህግ አንቀጾች እየተጠቀሱ ጋዜጠኞች ጸሐፊዎችና የፖለቲካ ተቀናቃኞች ሲታሰሩ መቆየታቸውን ይጠቅሳሉ። ከህግ ማሻሻያዎቹ በተጨማሪ ይላሉ አንጀላ ኩኝታል ቢዮንድ ሌጅስሌሽን ዋን ኦልሶ ከህግ ማሻሻያዎች በተጨማሪም የሚያሳስበን ነጻና ገለልተኛ የመገናኛ ብዙሀን መጥፋት ነው። በኢትዮጵያ ባለፉት ሶስት ዓመታት በርካታ የመገናኛ ብዙሀን ተዘግተዋል ወይንም ህትመታቸውን አቋርጠዋል። እነዚህ የተዘጉ የመገናኛ ብዙሀን አልተከፈቱም። በተደጋጋሚ የኢንተርኔት አገልግሎት መቋረጡና ሌሎችም ችግሮችም ይታያሉ። አንጀላ በ997 ዓ ም በወጣው የወንጀል ህግ ላይ የተካተቱ ጋዜጠኞች ስራቸውን በነጻነት እንዳይሰሩ የሚያደርገው አሸማቃቂ ህግና የፕሬስ ህጉን ነጻነትን የሚያሳጡ ናቸው ይላሉ። በአጠቃላይ በኢትዮጵያ ጋዜጠኞችና የመገናኛ ብዙሀን ብቻ ሳይሆኑ ህዝቡም የመናገር ነጻነቱና መረጃ የማግኘት ሰብአዊ መብቱ ሊከበር ይገባል ይላሉ አንጀላ ኩኝታል። የመገናኛ ብዙሃን ነጻነት፣ ሀሳብን የመግለጽ ነጻነት ለጋዜጠኞች ብቻ ሳይሆን ለዜጎችም ጭምር የተሰጠ መብት ነው። ዜጎች መረጃ የማግኘት መብት ና ነጻነት አላቸው። ይህንን መረጃ ደግሞ ከመረጡትና ከፈለጉት ምንጭ ማግኘት መብታቸው ሊጠበቅ ይገባል። ልማታዊ ጋዜጠኝነት ብቻ አጠቃላይ የኢትዮጵያውያንን ጥያቄዎች ፍላጎቶችና ስሜቶች አያሳይም። በሌሎች ጉዳዮች ላይ የሚያተኩሩ ዘገባዎች ለማህበረሰቡ አስፈላጊ ናቸው። ኢትዮጵያ የፕሬስ ነጻነት አፋኝ ሀገር መሆኗ ተጠቅሶ ሪፖርቶች ሲቀርቡባት የሲፒጄውም ሆነ የ2017ቱ የመጀመሪያው አይደለም። የመናገርና የመጽሐፍ ነጻነትን የሚገመግሙ ዓለም አቀፍ ተቋማት በሙሉ ሁሌም በሚያወጡት ሪፖርታቸው በኢትዮጵያ ለሰብአዊ መብት መከበር የቆሙ መንግስቱን የሚተቹና የሚያጋልጡ ጋዜጠኞችን በማሰርና በማሳደድ ከሙያው በማስወጣት ከፍተኛ ወቀሳ ይቀርብባታል። ድንበር የለሽ ሪፖርተሮች አርኤስኤፍ የሚባለው የፕሬስ ነጻነት ተሟጋች ቡድን ኢትዮጵያ በፕሬስ ነጻነት ይዞታዋ ከአንድ መቶ ሰማኒያ ሀገሮች አንድ መቶ ሀምሳኛ ቦታ ላይ ያስቀምጧታል። የሲፒጂዋ አንጄላ በአንድ ሀገር የፕሬስ ነጻነት ሲታፈን የሚታፈኑት ጋዜጠኞቹ ብቻ ሳይሆኑ ዜጎች ናቸው ይላሉ። መገናኛ ብዙሀን ሲገደብ ዜጎች ነጻና ገለልተኛ ከሆኑ የመገናኛ ብዙሀን መረጃ አግኝተው የራሳቸውን ውሳኔ እንዳይወስኑ ይገደባሉ ማለት ነው ብለዋል። ኢትዮጵያ ውስጥ ያለው የፕሬስ ነጻነት በእስር በስደትና በመታፈን መካከል የሚገኝ እንደሆነ ሲነገር ቆይቷል። ዋዜማ የተሰኘው የኢንተርኔት ሬዲዮ አዘጋጆች ይህንን የኢትዮጵያን የመገናኛ ብዙሀን ይዞታ የሚያሳይ ሪፖርት አዘጋጅተው አውጥተዋል። ከአዘጋጆቹ አንዱና በዩናይትድ ስቴትስ በስደት ላይ የሚገኘው ጋዜጠኛ አርጋው አሽኔ የሪፖርቱ አጠቃላይ ይዘትና አላማው ምን እንደሆነ ጠይቄው ነበረ። የአጠቃላይ ይዘቱ በኢትዮጵያ በተለይም ደግሞ ከሺ ዘጠኝ መቶ ዘጠና ሰባት የምርጫ ተከትሎ ከነበረው የፖለቲካ ሁኔታ በኋላ የኢትዮጵያ ሚዲያ ምን ይመስላል የሚለው ነው የበለጠ አጽንኦት የሰጠ ነው። በኢትዮጵያ ውስጥ አጠቃላይ ሰዎች መረጃ ለማግኘት ያላቸው አክሰስ ወይም እድል ምን ይመስላል፣ የመገናኛ ብዙሀነት መረጃ ለመስጠት ያላቸው ዝግጁነት ምን ይመስላል የሚለውን ነው። በዛ ረገድ የህትመት፣ የብሮድካስት ወይም የሬዲዮ እና የቴሌቪዥን እንዲሁም የኢንተርኔት ተደራሽነትን ለመመልከት ሞክረናል እና በአስራ ሁለት ዓመታት ውስጥ መንግስት ከፈጠረው የህግ ተጽዕኖ ላይ የጸረ ሽብር ህግ፣ ሌሎች ህጎችን አውጥቶ ከፈጠረው የማፈን ዘዴ በተጨማሪ ሚዲያዎቹ ያለባቸውን የኢኮኖሚ ሁኔታ፣ የባለሙያ ደረጃ፣ የስርጭት ሁኔታ፣ በህዝቡም ዘንድ ያላቸው ተቀባይነትን ሁኔታ የገመገምንበትና በአጠቃላይ በሀገር ቤት ያለው የመገናኛ ብዙሀን የመጫወቻው ሜዳ ምን ይመስላል የሚለውን የሚመለከት አጠቃላይ ዝርር ይደረግ ነው። ይሄ በጣም ሰፊ ነው። ሁሉንም የሚዳስስና የሚያካትት ነው። በዝርዝር ማየት ያስፈልጋል። ግን እንደው በአጠቃላይ በድፍኑ ስናየው አሁን ባለው ሁኔታ ምን ውጤት አገኛችሁ? ያገኘነው ሁኔታ በኢትዮጵያ ያለው የመገናኛ ብዙኃን እጅግ በሚያሳፍርም በሚያስደነግጥም ሁኔታ በዝቅተኛ ሁኔታ ላይ እና በአስቸጋሪ ሁኔታ ላይ ሪፖርቱ ያረጋግጣል። ለዚህም በማስረጃ ያቀርባል። የትኛውም አፍሪካ ሀገር ያነሰ ደረጃ ላይ እንዳለን የሚያሳይ ነው። ኢትዮጵያ ካላት የህዝብ ቁጥርና ካለን ተለያይነት ወይም ዳይቨርሲቲ አንጻር ያሉን የመገናኛ ብዙኃን ውጤቶች በጣም በቁጥርም በጥራትም በጣም ዝቅተኛ መሆናቸውን ነው የሚያሳየው በጣም ብዙ ገና መሰራት ያለበት ወይም መቀየር ያለበት እንደሆነ ለመረዳት ይቻላል። ሪፖርቱን እንደሚመለከተው እንግዲህ ኢትዮጵያ ለረጅም ጊዜ የዓለም አቀፍ ተቋማት የሰብአዊ መብት ይዞታን የሰብአዊ መብት ሲባል እንግዲህ የመናገር የመጽሐፍ የማንበብ መብትን ይጨምራል። ና እነዚህን ይዞታ የሚገመግሙ ዓለም አቀፍም አገር ውስጥም ያሉ ተቋማት ግለሰቦችም ባለሙያዎችም በሚያወጧቸው ሪፖርቶች ና በሚዘገቡ ዘገባዎች ጋዜጠኞች እስር ቤት እንደሆኑ እስር ቤትም ከቀቡ በኋላ የሚፈጸሙባቸው የሰብአዊ መብት ጥሰቶችም እየወጡ ለዘገባ ይቀርቡ ነበር። አሁን ለመጀመሪያ ጊዜ የኢትዮ ቢያ እስር ቤቶች አስራ ስድስት ጋዜጠኞች እስር ቤት ነበሩ። አሁን ከእስር ተለቀዋል። እስር ቤቶቹ ከጋዜጠኞች ነጻ ሆነዋል። ይሄስ የመሻሻልን ሁኔታ አያሳይም? ይሄ አንድ እርምጃ ነው፣ በጎ እርምጃ ነው፣ ጥሩ ነው። ግን የኢትዮጵያ ሚዲያ ጋዜጠኞችን ከማሰር እና ከመፍታት በበለጠን ብዙ መሻሻል የሚገባቸው ነገሮች እንዳሉ ያመለክታል። ምክንያቱም የመገናኛ ብዙኃን የገቢ ምንጭ እንዳይኖራቸው የሚያደርጉ የተለያዩ አሰራሮች ተለምደዋል። በሀገሪቱ ውስጥ መረጃ ለማግኘትም ይቸገራሉ በሕዝቡ ዘንድም ተአማኒነት እንዳይኖራቸው፣ ሕዝቡም ጋዜጣ የማንበብ ልምዱ ከእለት ወደ ዕለት እንዲያሽቆለቁል ተደርጓል። ምክንያቱም በሀገሪቱ ባለው አጠቃላይ የፖለቲካ ሁኔታ ምክንያት አንቺም እንደምታውቂ ጋዜጦች በአብዛኛው ዋና ዋና ጥቂት ከተሞች አለበለዚያም አዲስ አበባ ብቻ ነው ጋዜጣ የሚቀርበው። ስለዚህ በግል የህትመት ሚዲያ ላይ ለተሳተፉት በጣም ትልቅ ፈተና ከፊታቸው ይጠብቃቸዋል። በእርግጥ በርካታ የግል ራዲዮና የቴሌቪዥን አገልግሎቶች አሁን እየተጀመሩ ነው። እነዚህ ግን አብዛኞቹ መዝናኛ ላይ እያተኮሩ እና በሀገራዊ ጉዳይ ላይ ወይም ደግሞ በእለት በዕለት የህዝቡ የኑሮ ሁኔታ ላይ የሚያተኩሩ አይደሉ። ስለዚህ በሀገር ቤት ስልሳ ሶስት የሚሆኑ ሬዲዮ ጣቢያዎች አሉ። አሁን ኮሚኒቲ ሬዲዮ የተለያዩትን ጨምሮ ለስልሳ ሶስት ሬዲዮ ፈቃድ ተሰጥቷል። በሳተላይት የሚተላለፉ ከውጭ ሀገር ብዙ ቴሌቪዥኖችም አሁን እየመጡ ነው። ግን እነዚህ ሁሉ የኢትዮጵያን ህዝብ የመረጃ ጥያቄ የሚመልሱ አይደሉም። በኢንተርኔትም የሚመጡ መረጃዎች አሉ። ያም ደግሞ በቂ አይደለም። ሁሉም ላይ በየዘርፉ የተቀመጠ ጋሬጣ ወይም ግርዶሽ አለ። ያንን ያንን ፈተና ማለፍ ገና ይጠበቅብናል እና እስረኞችን ማሰር እና መፍታት በጎ እርምጃ ከሰብአዊ ዓይን ካየ ነው በጣም ትልቅ እርምጃ ነው። ግን ደግሞ ጋዜጠኞቹ ታስረው ከወጡ ኋላ ደግሞ ስራ መስራት የሚችሉበት ድባብ በመንግስት በኩል መፈጠር አለበት። ሌሎች አካላትም ድጋፍ ማድረግ አለባቸው እንዲሻሻሉ ሁኔታው። ምክንያቱም ችግራችን ከመታሰርና ከመፈታትም በላይ ነው። በቅርቡ ከእስር ከተፈቱት ጋዜጠኞች መካከል አንዱና መንግስቱን በመተቸት የሚታወቀው አሁን ከህትመት ውጪ የሆኑት የፍትህ የልዕል እና የአዲስ ታይምስ እና የፋክት ጋዜጣና መጽሔት ስኬቶች አዘጋጅ የሆነው ጋዜጠኛ ተመስገን ደሳለኝ የጋዜጠኞችን መፈታት ከማወደስ በፊት ቀድሞ ሊታይ የሚገባው ጉዳይ እንዴት ተፈቱ የሚለው ነው ይላል ሁላችንም እስከምናውቀው ድረስ ባለፉት ሶስት ዓመታት ውስጥ በኦሮሚያና አንዳንድ የአማራ አካባቢዎች ከፍተኛ የሆነ የህዝብ ቁጣዎች ነበሩ ስለዚህ የህዝብ ቁጣ ውጤት ካመጣበት አንዱ ጉዳይ ኦሮሚ የምትሰር ክፍል ከባሪ በኋላ እምንማን አምጥቷል እንደለማ ከመጡ በኋላ ደግሞ ካለው ጉዳይ ጋር ሁለት ውጤቶችን አያይዘን ማየት እንችላለን። አንደኛው እንደለማ የመጡት የዘ ጥያቄ ተበላድ ሲሆን ከዚህ ጥያቄዎችን ዋነኛው ደግሞት የፖለቲካና የህሊና እስረኞች ልቀት እንግዲህ የመሆኑ ጉዳይ ነው። ስለዚህ አዲሱ የወሚል አመራር የምን ጥያቄ ወደ ጎን ቢገፋው በስልጣኑ አስጊ ስለሚሆንበት አስጊ ስለሚሆንበት ምን ያደረገ በቀጥታ ኢህአዲግ ውስጥ ወሰዱ የሰሩና የመታገያ አጀንዳ አደረገው። በዚህ ውጤት አመጣ፣ እስረኞች ተፈቱ። ሁለት ሁለተኛው ደግሞ ምንም የሚያገለም ግን የመሰለ ስልጣን መንገራቀጥን ተከትሎ የሚመጣ ሽግግር ሲሆን አዲስ መጡ ጣሪቅ መስሎ መታወት ለተቀባይነት ያለውን ጠቀሜታ ስለሚያውቀው ከነዛቸው ቀዳሚ እርምጃ ሰለው ከሚታሰቡ ድ የመገለሎቹ በፖለቲካ የታሰሩ ሰዎችን መፍታት ነው። እንዲሁም በተለ ጊዜ ነጻነት ያለ የሚያስመስሉ ነገሮችን የሚያደርጉባቸው ሁኔታዎች እንዳሉ ይታሉ። እስረኛ ጋዜጠኞች ከመፈታታቸው በላይ ከዚህ በኋላ አሰሪ ሁኔታ ይኖራል ወይ የሚለው ጥያቄ ወሳኙ ነውም ብሏል።

ኢትዮጵያ ውስጥ የፕሬስ ነጻነት አለ ወይስ የለም የሚለውን ጥያቄ በደንብ ለመመለስ ከዚህ በኋላ ስድስቶ መጠበቅ የሚኖሩብን ይመስለኛል። የጋዜጠኞች መብት ተሟጋቹ ድርጅት ሲፒጂ ተወካይ አንጀላ ኩንታል በቅርቡ አንድ መቶ ሀያ ድርጅቶችና አፍሪካውያን ጸሐፊዎችና ደራሲዎች የፈረሙት አቤቱታ ለአፍሪካ ሕብረት ኮሚሽን ቀርቧል። በዚህም የስም ማጥፋት ወንጀልና ተያያዥ የመገናኛ ብዙኃን ሕጎች እንዲሻሻሉ ተጠይቋል አዲሱ የኢትዮጵያ መንግስት አስተዳደር ከጎረቤት ኤርትራ ወይም ከሌሎች አንዳንድ አካባቢዎች የተሻለ ምላሽ ይኖረዋል የሚል ተስፋ አለን ብለዋል ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ምስራቅ አፍሪቃ አሁንም ለጋዜጠኞች አስቸጋሪ ቦታ እንደሆነ ለመረጃ ነጻነት የሚሟገተው አንቀጽ 19 አስታወቀ የሰብአዊ መብት ተከራካሪው አምነስቲ ኢንተርናሽናል ዛሬ በኬንያ ናይሮቢ መረጃ ነጻነት ቀን መታሰቢያ ፕሮግራም ላይ ባቀረበው ሪፖርት የኬንያ የ2010 ዓ ም ምርጫ ተከትሎ በጋዜጠኞች ላይ የሚደርስ ጥቃት መብዛቱን፣ ታንዛኒያ በጦማሪዎች ላይ ክፍያን የሚያስገድድ ህግ ማጽደቋና፣ ኡጋንዳ ደግሞ በቅርቡ የማህበራዊ ሚዲያ አጠቃቀም ላይ ታሪፍ ለመጣል ማሳወቋ የመረጃ ነጻነት በምስራቅ አፍሪካ ይባስኑ እንዲያሽቆለቁል ማድረጉን የአንቀጽ 19 የምስራቅ አፍሪካ ቦርድ ሰብሳቢ ጆን ጋሺ ተናግረዋል። በዝግጅቱ ላይ በቅርቡ ከእስር የተለቀቀው ጋዜጠኛ እስክንድር ነጋ ለታዳሚዎች በምስራቅ አፍሪካ ነጻ ፕረስ እንዳይተገበር እንቅፋት የሆኑት የሀገር መሪዎች ናቸው ሲል ተችቷል። ገልሞ ዳዊት ተጨማሪ ዝርዝር አለው። ምስራቅ አፍሪካ ለጋዜጠኝነት አስቸጋሪ መሆኑን አርቲክል 19ን አስታወቀ። መቀመጫውን እንግሊዝ ያደረገውና ሀሳብን በነጻነት ለመግለጽ መብት እንዲሁም ለመረጃ ነጻነት የሚሟገተው ይህ ድርጅት በቀጠናው በተለይ በሶማሊያና በኤርትራ በጋዜጠኞች ላይ የሚደርሰው ጥቃት እንዳሳሰበው አስታውቋል። ዛሬ የዓለም የፕሬስ ነጻነት ቀን ለማሰብ አምነስቲ ኢንተርናሽናል ኬንያ ቢሮ ባዘጋጀው ፕሮግራም ላይ የአርቲክል 19 የምስራቅ አፍሪካ ቦርድ ሰብሳቢ ምስተር ጆን ጋሺ ስለ አጠቃላይ የምስራቅ አፍሪካ ጋዜጠኞች መብት እንደሚከተለው ገልጸዋል። ሶማሊያ ለጋዜጠኞች አደገኛ ቦታ መሆኗ ቀጥሏል። ከዚያ ኤርትራን እናገኛለን። እርሷም እንደተዘጋ ሱቅ ነች። ኢትዮጵያም በዚህ ረገድ ጥሩ ነገር የላትም። ሌላ በቀጠናው ለጋዜጠኞች አደጋ የሆነችም አለች፣ ደቡብ ሱዳን። የቡሩንዲ ጉዳይም አለ። በሩዋንዳ ደግሞ ሌላ አሳሳቢ ነገር ተከስቷል። በተለይ ወደ ነጻ ፕሬሱ ስንመጣ በሩዋንዳም ተመሳሳይ ችግር እናገኛለን። ሚስተር ጆን በኬንያ፣ በታንዛኒያና በኡጋንዳ ያለውን የመረጃ ነጻነት ችግር ለይተው አስቀምጠዋል። በኬንያ ጋዜጠኞች ላይ ጥቃት የሚደርሰው ወቅቶችን ጠብቆ እንደሆነ ነው ያነሱት። በተለይ ባለፈው የኬንያ ምርጫ ወቅት በጋዜጠኞችና በሚዲያ ተቋማት ላይ የተለያዩ ጥቃቶች ደርሱ እንደነበር የድርጅታቸውን ሪፖርት ሲያቀርቡ ገልጸዋል። እንደ ምሳሌም በባለፈው ነሐሴ 2009 የኬንያ ምርጫ ጊዜ በጋዜጠኞች ላይ 29 ጥቃት መድረሱን፣ በጥቅምት 2010 የኬንያ ፕሬዝዳንታዊ ምርጫ በድጋሚ ሲደረግም በተመሳሳይ በጋዜጠኞች ላይ 12 ጥቃቶች ደርሰው ድርጅታቸው እንደመዘገበ አንስተዋል። ሌላው በሪፖርቱ የተካተተችው ታንዛኒያ ናት። ታንዛኒያ ሚያዝያ ወር ላይ ያስተላለፈችው የኤሌክትሮኒክና ግንኙነት አዋጅ ለአገሪቱ የመረጃና ግንኙነት ባለስልጣን ከገደብ ውጭ የሆነ መብት ስለሚሰጥ የመረጃ ነፃነትን ይጋፋል ሲል ተችተዋል። በተጨማሪም በታንዛኒያ ፓርላማ የጸደቀው ይህ አዋጅ ጦማሪዎች ለገጻቸው ክፍያ እንዲጠየቁም ያስገድዳል። ሚስተር ጆን በኡጋንዳ ስላለው ሁኔታ በቅርቡ የሀገሪቱ መንግስት በማህበራዊ ሚዲያ ላይ ታሪፍ ሊያስቀምጥ በመሆኑ ኡጋንዳም በመረጃ ነጻነት ረገድ ወደ ኋላ እየሄደች እንዳለች ያሳያል ብለዋል። ሚስተር ጆን በኢትዮጵያ ያለውን የፕሬስ ነጻነት ችግር መንግስት መፍታት አለበት ይላሉ። መረጃን በነጻነት የማግኘት መብትና የሚዲያ ነጻነት በኢትዮጵያ በጭቆና ሥር ነው የነበረው። በኢትዮጵያ ያሉ ጋዜጠኞችና የሰብአዊ መብት ተከራካሪዎች በመንግሥትና በግለሰቦችም ዛቻና ማስፈራሪያ ሲደርስባቸው ቆይቷል። በዚህ በአዲሱ አመራር አዲስ ጅማሬ ይኖራል ብለን ተስፋ እናደርጋለን። በአምነስቲ ኢንተርናሽናል ኬንያ በተዘጋጀው የመታሰቢያ ፕሮግራም ላይ ጋዜጠኛ እስክንድር ነጋ ተገኝቶ በጋዜጠኝነት ሕይወቱ ስላለው ተሞክሮው አጋርተዋል። እስክንድር በንግግሩ በተለይ በምስራቅ አፍሪካ የመረጃ ነጻነት እንዳይከበር የሀገር መሪዎች ችግር እንደሆነ ነው የተናገረው። በሀገሩ የጋዜጠኞች መብት እንዲከበር የኢትዮጵያ ጋዜጠኞች መትጋት አለባቸው ሲል አሳስበዋል። ጋዜጠኞች ለዲሞክራሲ መታገር አለባቸው ለራሳቸው መብት ብቻ መታገል አይገባቸውም። የራሳቸውን ነጻነት እንዳልኩት በተናጠን ማስገበር አይችሉም። የነሱ መብት የአጠቃላይ መብቱ አካል ነው። ኢትዮጵያ ውስጥ አሁን ዲሞክራሲ ስለሌለ ላጠቃላይ ዲሞክራሲያዊ መብት መታገል አለበት። ከዛ በኋላ ነው ሙያው መኖር የሚችለው። ይህ ዘንድሮ የዓለም የፕሬስ ነጻነት ቀን ዛሬ በአክራጋና እየተከበረ ይገኛል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ አድማጮች ተከታዩም ከዚሁ ከፕሬስ ቀን ጋር ወደ ተያያዘ ርዕስ ይወስደናል። ዓለም የፕሬስ ቀንን እያከበረ ባለበት በዛሬው ዕለት በዓለም ዙሪያ የሚገኙ ጋዜጠኞች ስራቸውን በመስራታቸው ብቻ የሚደርሱባቸውን የስርዓት የማስፈራራትና የግድያ ተግባራት እየተጋፈጡ ናቸው ይላል። በዓለማችን ሀሳብን በነጻነት የመግለጽ መብቶችን ይበልጥ እንደሚገድቡ የተዘረዘሩት አገሮች ቁጥር ካለፈው ዓመት ጋር ተመሳሳይ ቢሆንም ቀድሞ ለመገናኛ ብዙሃን በጎ አመለካከት ከነበራቸው ወገኖች በኩል ዘንድሮ አዳዲስ ነገሮች ተከስተዋልም ሲል ያክላል። የፕሬስ ነጻነት ከመሻሻል ይልቅ ስጋቱ ጨምሮ ይገኛል ሲሉ የሰብዓዊ መብት ጠበቆች እያስረዱ ነው። አሻ ታንዚም ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርቧል። በዚህ በያዝነው ሳምንት ጋዜጠኞች ካቡል ከተማ ውስጥ የደረሰን ፍንዳታና ያስከተለውን ጉዳት ለመዘገብ ተጣድፈው ከስፍራው እንደደረሱ አንድ ራሱን የሚዲያው አካል አስመስሎ የቀረበ የእስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን አባል የታጠቀውን ፈንጂ ለኩሶ ዘጠኝ ጋዜጠኞችን ገሏል። ድርጊቱ ግጭቶች ባሉባቸው አካባቢዎች ጋዜጠኞች ምን ያህል ከባድ አደጋ እንደተጋረጠባቸው የሚያሳይ ግልጽ ምልክት ነው። በጦርነት ላይ ያሉ ሀገሮች ለመገናኛ ብዙሃን ሠራተኞች አሁንም አደገኞች መሆናቸው ይታያል። ዛሬ ለፕሬሱ ነጻነት ግን ጦርነት ብቻ አይደለም ዋናው ችግር። ሪፖርተርስ ዊዛውት ቦርደርስ ወይም ድንበር የለሽ ጋዜጠኞች ባወጣው ዓመታዊ የፕሬስ ነጻነት ሪፖርት መሠረት በሚዲያው ላይ ወከባው እያደገ የመጣው አምባገነን መሪዎች በሚያስተዳድሯቸው አገሮች ውስጥ ብቻ አይደለም። ለምሳሌ ዩናይትድ ስቴትስ በሪፖርቱ መሠረት ከቀድሞ ስፍራዋ 45 ወርዳለች። ሪፖርተርስ ዊዛውት ቦርደርስ እንዲያውም የዩናይትድ ስቴትሱን ፕሬዚደንት ዶናልድ ትራምፕን ክፉኛ ተችቷል። ጋዜጠኞችን እንደ ሕዝብ ጠላት አድርገው ያቀረቡትን ትራምፕ ሚዲያውን እያጥላሉ የሚናገሩ ናቸው ሲል አቅርቧቸዋል። የራፖርተር ሳን ፍሮንቴ ባልደረባ ማርጎ አውን ያስረዳሉ። ከፕሬዚዳንቱ በኩል በጋዜጠኞች ላይ የቃላት ጥቃት እየደረሰ መሆኑን እናያለን። በሌሎች አካባቢ አካል ጥቃት መፈጸሙንም አስተውለናል። ሌላው በተጨማሪ ያየነው ነገር ግን በፕሬሱ ነጻነት ላይ የሚሰነዘሩ እነዚህን መሰሉ አስተያየቶች በዓለም ዙሪያ የመኖራቸው አንድምታ ነው። የዋይት ሃውስ ቤተ መንግሥት ባለሥልጣን ሲመልሱ የትራምፕ አስተዳደር ከቀደሙት ሁሉ ለጋዜጠኞች ክፍት ነው ብለዋል። ሁኔታው ይህ ሆኖ ሳለ በተቃራኒው የሚቀርቡባቸው ትችቶች ግን ፈጽሞ ታማኝነት አይኖራቸውም ሲሉም ቃል አቀባዩ ሳንደርስ አስረድተዋል። ባለፈው ዓመት በዓለም ዙሪያ ሥራቸውን በመሥራታቸው ብቻ የታሰሩ ጋዜጠኞች ቁጥር ከመቼውም በበለጠ ኑሮ ተገኝቷል። በሲፒጄ ሪፖርት መሠረት ቱርክ፣ ቻይናና ግብፅ ዋና አሳሪዎች ናቸው። አውሮፓ የፕሬስ ነፃነትን በማክበር ተመስግኗል። ባለፈው ዓመት በዚያ አካባቢ ከሥራቸው ጋር በተያያዘ ሕይወታቸውን ያጡ ጋዜጠኞች ሁለት ብቻ ናቸው። ሕንድ በአርኤስኤፍ ሪፖርት መሠረት በመንግሥቱ ላይ ትችት የሚያቀርቡ ጋዜጠኞች በጠቅላይ ሚኒስትሩ ኔራንድራ ሞዲ የተቀጠሩ የሶሻል ሚዲያዎች ተጠቅተዋል። አንዲት የሂንዱን ቀኝ ክንፍ ጽንፈኝነት የተቸች ጎሪ ላንኬሽ የተባለች ጋዜጠኛ ተገላለች። በጎረቤት ፓኪስታን ሰዎች በኃይል እየታፈኑ ተወስደው መድረሻቸው ያለመታወቁ እንደሚያስፈራቸው ጋዜጠኞችና አነቃቂዎች ይናገራሉ። ሪፖርተር ውዛውት ቦርደርስ እንደ እንደዘገበው ከሆነ ሚዲያው በአንዳንድ የሀገሪቱ ጉዳዮች ላይ ዘገባ እንዳያቀርብ አምባገነኑ ወታደራዊ አስተዳደር ይከላከላል። ጋዜጠኞች የሚሉት ስልጣን ላይ ያሉ ሰዎችን የመጠየቅ መብቶች እስካልተከበሩ ድረስ ሌሎች መብቶች በሙሉ ስጋት ላይ ይወድቃሉ ነው። የፕሬስ ነጻነት ዋናው የዲሞክራሲ ምሰሶ፣ ለማደግ የሚፈልግ ማኅበረሰብ መሠረታዊ መብት ነው ሲሉም ያስረዳሉ። ኢትዮጵያውያን ሳይዘገዩ የትስራቸውን ሰንሰለቶች ማረምና ማስተካከል እንደሚገባቸው ርዕሰ ብሔሩ ፕሬዚዳንት ዶክተር ሙላቱ ተሾመ አሳሰቡ። ሁሉንም ኢትዮጵያውያን በምልአት የሚያካትትና በብቃት የሚያሳትፍ የሀገር ግንባታ የጉዞ አቅጣጫ መንደፍ እንደሚገባም አስገነዘቡ። ዘጋቢያችን መለስካቸው አመሃ ዝርዝሩን ይዟል። ፕሬዚዳንት ሙላቱ ተሾመ ዛሬ በሾፍቶ ከተማ ለሚቀጥሉት ሶስት ቀናት የሚካሄድ አንድ አውደ ጥናት ሲከፍቱ ባደረጉት ንግግር ኢትዮጵያ እንደ አንድ ሀገረ መንግሥት ረዥም ታሪክ እንዳላት አመልክተው ሀገራዊ ግንባታው ግን ከዚህ ረዥም ታሪክ ጋር የማያመጣጠን እንደሆነ ጠቁመዋል። ሀገራዊ ግንባታው የሚከናወንበትን መንገድም ሲያመለክቱ፣ በሕዝቦቿም ሆነ በሊቆቿ መካከል ያለውን የታሪክና የጥቅም ግጭቶች ወይንም ልዩነቶችን እያጠፋ ወይም እያጠበበ ስምምነትንና ውህደትን እያሰፋና እየገነባ የሚሄድ የሕዝቦች ወይንም የቡድኖች ወይንም የዜጎች ቅሬታና ብሶት እየቀነሰ ሄዶ ወደ አንድ የሚመጋገብ እንጂ የማይጋጭ ህብረተሰባዊ ራዕይና ሁሉን አቀፍ ተጠቃሚነት የሚወስድ ፍኖተ ቀመር እንዲሆን ያስፈልጋል ብለዋል። አክለውም የኢትዮጵያን ብሔሮች ብሔረሰቦችና ሕዝቦች ማሳሰር የሚቻለው አንድም ያለፈውን የኢትዮጵያዊነት አኩሪ ታሪክ እንዲሁም መከራ አሊያም የመጻዒውን ጥሩ ዕድልና ተስፋ አጋሪነት ስሜት አዋህዶ የተመጠነ ሚዛን ላይ በማስቀመጥ ነው። የዚህ አይነት ሁሉን ኢትዮጵያውያን በምልአት የሚያካትትና በብቃት የሚያሳትፍ ለሁሉም አይነት አገራዊ ግንባታ እንዲሁም ልዩ ምሶሶችና ትውፊቶች እውቅና የሚሰጥ የጉዞ አቅጣጫ መንደፍ ይቻላል ብቻ ሳይሆን ይገባልም። ሀገራዊ ግንባታ የሚመራበት ፍኖተ ቀመር ያሉትን ለማዘጋጀትም ሶስት ዋና ዋና ጉዳዮችን ማስታወስ ያስፈልጋል ብለዋል ፕሬዚዳንት ሙላቱ። የወደፊቷ ኢትዮጵያ የዜጎቿ የብሔር ብሔረሰቦቿ፣ እንዲሁም የሕዝቦቿ እስር ቤት መሆን ወይንም መምሰል የለባትም። ያ ኢትዮጵያና ኢትዮጵያዊነትን ያቆረቆዘ ያቀጨጨ መንግስት ስለሆነ ሊንከተለው አይገባም። ሁለተኛው የአሁኗን የወደፊቷ ኢትዮጵያችን አንድነቷን መፈለግ ያለባት ከተማከለ ስርዓት ሳይሆን ብዛህነትን መቀበልና እንደ ጸጋ ቆጥሮ ማክበር ከሚል ፍጹም እምነት መሆን ይገባዋል። ሦስተኛውና ከነዛ የከፋው ደግሞ ኢትዮጵያ እንደ አገር ሆና ሳለ አንድ ህብር ህዝብ መሆን ያጣትን። አንድ ኢትዮጵያዊነት መገንባት የማንችል ውሃና ዘይት ጥሬና ብስል ዱባና ቅልሆንን ስንቀጥል መሆኑን ተረድተን ሳይዘገይ የትስራችንን ሰንሰለቶች ማረምና ማስተካከል ይገባል። ይህ በሀገር ግንባታ ላይ ያተኮረ አውደ ጥናት እንዴት እንደተዘጋጀና ለምን እንደተዘጋጀ የገለጹት የመርሃ ግብሩ አዘጋጅ ቡድን ሊቀመንበር ፕሮፌሰር ካሳሁን ብርሃኑ ናቸው። በኢትዮጵያ የሀገር ብሔር ግንባታ ቀጣይነት ያለው የተግባር አቅጣጫ በእንግሊዝኛ ኔሽን ቢልዲንግ ኢን ኢትዮጵያ ዘ ኩዌስት ፎር አን ኢንዱሪንግ ዳይሬክሽን ለተሰኘው ፕሮጀክት መነሻ የሆነው ባለፉት ጥቂት ዓመታት በሀገራችን አንዳንድ አካባቢዎች የታዩ የሕዝብ ቅሬታዎችና መነሳሳቶች በአግባቡ ካልተሰናገዱና ለቅሬታዎች መንስኤ የሆኑ ጉዳዮች በወቅቱ መፍትሄ ካላገኙ ሀገሪቱና ሕዝቦቿን ውጤቱ አስከፊ በሆኑ ምስቅልቅል ሊያስገቡ ይችላሉ የሚል ተገቢ ስጋት ባደረባቸው በተወሰኑ ዜጎች የተወጠነ ተግባር ተኮር እንቅስቃሴ ነው። በአውደ ጥናቱ በሚቀጥሉት ሶስት ቀናት ስምንት የውይይት መነሻ የጥናት ጽሑፎች እንደሚቀርቡ መርሃ ግብሩ ይጠቁማል። በመጨረሻም የውይይቱ ሰነድ ለመንግሥት ፖሊሲ አውጪዎች እንደሚሰጥ ታውቋል። በአውደ ጥናቱ የመንግሥት ባለሥልጣናት የሃይማኖት አባቶች፣ የተቃዋሚ ፓርቲዎች አመራር አባላት፣ የሲቪል ማህበረሰብ አባላት፣ የሀገርና የውጭ ተመራማሪዎች ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃን ለዘገባው እናመሰግናለን። አድማጮች ሁለተኛው አጋማሽንም በመለስካቸው ዘገባ ዘልቀናል። ወደ ቅንብሮቹ ነው የምንሻገረው። ስፖርት ነክ ዘገባ ነው ጨዋታ ጋር በተያያዘ ከቅርብ ጊዜ ወዲህ በተለያዩ የኢትዮጵያ ስታዲየሞች የተፈጠሩ ግጭቶች በሰው ላይ ጉዳት ማድረሳቸውና የግጥሚያ መርሃ ግብሮች እንዲሰረዙ ማድረጋቸው ተዘግቧል። ይህንኑ አስመልክቶ የኢትዮጵያ ፉትቦል ፌዴሬሽን ዛሬ አስቸኳይ ስብሰባ ጠርቶ ውሳኔዎችን አሳልፏል። ገዛኸኝ ጽዮን መስቀል ተከታዩን ዘገባ ልኳል። የኢትዮጵያ እግር ኳስ ዳኞችና ታዛቢዎች የሙያ ማህበር ትናንት በጠራው አስቸኳይ ጠቅላላ ጉባኤ ማንኛውንም ውድድር ለሶስት ሳምንት እንደማይመራ አስታውቋል። ይሁን እንጂ የኢትዮጵያ እግር ኳስ ፌዴሬሽን ከክለቦችና ከባለ ድርሻ አካላት ጋር ዛሬ በጠራው ስብሰባ ተወያይቶ ከዳኞች የሙያ ማህበሩ ጋር በፍጥነት ተደራድሮ ውድድሮች ከአንድ ሳምንት በላይ እንዳይቋረጡ ስምምነት ተደርሷል። በስፖርታዊ ጨዋነት መጓደል በዳኞች ላይ የደረሰውን ተደጋጋሚ ጥቃት የኢትዮጵያ እግር ኳስ ፌዴሬሽን ዋስትና የማይሰጣቸውና በክልል የጸጥታ ኃይሎች ከለላ የማይደረግላቸው ከሆነ የዳኝነቱን ስራ እንደማያከናውኑ የሙያ ማህበሩ በሰጠው የአቋም መግለጫ አስታውቋል። ኢንተርናሽናል አልቢትር ኢያሱ ፈንቴ መከላከያና ወልዋሎ አዲግራት ዩኒቨርሲቲ ባለፈው ሰኞ በአዲስ አበባ ስቴዲየም አጫውተዋል። ከደረሰበት የድብደባ ውርጅብኝ ሕይወቱን ያተረፈው የመከላከያው ተጫዋች ፍጹም ገብረ ማርያም መሆኑን ተናግሯል። ኢያሱ ፈንቴና ሊዲያ ታፈሰ፣ እሷም ኢንተርናሽናል አልቢትር ናት፣ በጉባኤው ላይ በየተራ ብሶታቸውን እልህ እየተናነቃቸው እንዲህ ገልጸዋል። እኔ ኦልሬዲ እኮ አሁን ቅድም የጤና ጸሎት ከተደረገላቸው ሰዎች ውስጥ አንዱ ልሆን እችል ነበር። በእውነት ነው የምነግራችሁ። እኔ ውስጤን እያመመኝ ነው የምነግራችሁ። እኔ ላጠፋ እችላለሁ ሰው ነኝ፣ ግን ሕግና ደንብ አለው። ካጠፋሁ እንኳን እኔ አዲስ አበባ ስቴዲየም ሶስት ፔናልቲ ሰጥቼ አውቃለሁ። ሶስት ፔናልቲ ስሰጥ ቲሞቹ ተቀብለው ነው የሄዱት። ደግሞ እኔ ውስጤ ንጹህ ሆኜ ነው የምመጣው። ስመጣ ለምንድነው ስለ ፕሪሚየር ሊግ ምናወራው? ከፍተኛ ሊጉ ምን እየተደረገ ነው? መቼ ነው የተጀመረው ከፍተኛ ሊግ? ያኮነ እየተጓዘተ ፕሪሚየር ሊጉ ላይ መጥቶ ቁጭ ነው። እነዛ ክለቦች መጀመሪያ የት ነበሩ? የት ነበር ጸቡን ሲያነሱት የነበረው? ትናንትና ትናንትናታቸው እኮ ነው። ዛሬ ብሔራዊ ሊግ ብታዩ ያሳፍራል። ሴቶች ውስጥ ቢሆኑ፣ የሴቶች አሰልጣኞች ውስጥ ቢሆኑ ስንቱን ዳኛ ነው እያዋረዱ። ስንቱ ሴት ዳኛ ናት መልበሻ ክፍል እየተቆለፈባት የምታጫውተው? ሲወጡ ስድብ ውስጥ። ስለማታዩ ትሮታች አለውን? ራሳችሁ ፕሪምየር ሊጉ ላይ ስላላችሁ የራሳችሁን ቁስል ብቻ ነው እያዳመጣችሁ፣ የራሳችሁን ቁስል ብቻ ነው ልታሽጉ እየቸኩላችሁ ያላችሁት። የሌላ ሰው ቁስልስ፣ የሌላ ሰው ስሜትስ ዳኝነት የሚለው ራሱ አሳፋሪ ነው። አፈርኩበት በሙያዬ ዛሬ አፈርኩ፣ የሚያስከብረኝ አካል ስለሌለ። የሙያ ማህበሩ ምክትል ሰብሳቢ ሚካኤል አራያም በበኩሉ እንዲህ አሰምቷል። በኢትዮጵያ እግር ኳስ ፌዴሬሽን ሕግ ተጥሷል። የተጣሰ ሕግ ደግሞ ለዚህ ሁሉ አድርሶናል። አሁን የወልዲያ የወሏለ የምን እያልን የምንናገረው? መጀመሪያ ከሶስት ዓመት በፊት ችግር የተነሳ ከሁለት ዓመት በፊት ችግር የተነሳ ነው። በሌላ በኩል ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ዛሬ በጠራው የክለቦች ስብሰባ ላይ ሁሉም የክለቦች ተወካዮች በዳኞች ላይ የደረሰውን ችግር አሳዛኝ መሆኑን ገልጸዋል። ይህም እንዳይደገም በጋራ እንሰራለን ብለዋል። የኢትዮጵያ እግር ኳስ ፌዴሬሽንና የዳኞች ሙያ ማህበሩ በአጭር ጊዜ ተገናኝተው የሶስት ሳምንት የዳኝነት ስራ ማቆሙን ለማስቀልበስ እንዲደራደሩ ውሳኔ ተደርሷል። የዚህ ሳምንት ውድድሮች ወደ ቀጣይ ሳምንት እንዲሸጋገሩ ፌዴሬሽኑ አስታውቋል። አድማጮች ከአዲስ አበባ የተጠናቀረውን አነጋጋሪውን ሰሞንኛ የስፖርት ዘገባ ነበር የተከታተላችሁት። አሁን ወደ ተከታዩ በእለቱ ጉዳይ ላይ ወዳተኮረ ቅንብር ነው የምንሻገረው። እሺ ቀደም ብለን እንደጠቆም ነው፣ በዕለቱ ላይ ያተኮረ ዝግጅት ነው። በዕለቱ ላይ ያተኮሩ በርከት ያሉ ዘገባዎች አቅርበናል እና እለቱ ምንድን ነው ለምትሉ፣ የፕሬስ ቀን ነው። ሶስት ተወያዮችን ጋብዘናል ዋዜማ ራዲዮ መስፍን ነጋሽ ከስቶክሆልም ቀደም ሲል መራሄ ኤዲተር በነበረባት ከአመታት በፊትም ከህትመት ውጭ በሆነችው አዲስ ነገር በብዙዎች ዘንድ ይታወቃል። ሌላዋ ተወያይ የአዲስ ስታንዳርድ የእንግሊዝኛ መጽሔት ዋና አዘጋጇ ጸዳለ ለማ ናት። ከስቴት ኦፍ ኒውዮርክ ዩኒቨርሲቲ የድኅረ ምረቃ ፕሮግራም የፍልስፍና ትምህርት በመከታተል ላይ የሚገኘው ሄኖክ የማነም በውይይቱ ተሳትፏል። አሁን በቀጥታ ወደ ውይይቱ ልውሰዳችሁ በተለየ ትኩረት የምንሳብለትን የራሳችን ብቻ አይመስለኝም የፕሬስ ነጻነት ይልቁንም ደግሞ ሀሳብን በነጻነት የመግለጽ ነጻነት በሌለበት ለውጥ የሚባልም ዲሞክራሲም ዲሞክራሲ አይሆንምና፣ መስፍን የቀድሞ የሙያ ቤትህን አዲስ ነገርን ጋዜጣ ባልደረቦችን የመሰለ ሁላችሁም አገር ለቃችሁ ወጥታችኋል። እስከማውቀው ድረስ ገና የህትመት ብልጭታ መታየት በጀመረበት ማግስት ቁጥሩ ያን ያህል ባይደርስም እንደ ሐኪሞቻችን ሁሉ ዛሬ ምናልባትም የሚበልጡት ውጭ ያሉ እስኪመስል ድረስ ጋዜጠኛ ሁሉ ከሀገር የወጣባት ሀገር ናትና የምናገነው አይመስለኝም። በእርግጥ ተስፋ አለ ወይ? ሀሳብም የመግለጽ ነጻነት ዛሬ አያስከስስም ወይ በኢትዮጵያ? ጸዳለ ካንችን ጀምር እስኪ የራስሽንም የሌሎችንም ጨምረሽ እሺ። አመሰግናለሁኝ እኔ አንዳንዴ የፕሬሱን ሁኔታ ወይም የመገናኛ ብዙሀን ሁኔታ ስመለከት መገናኛ ብዙሀን ካለበት ሁኔታ ይልቅ ፖለቲካው ለውጥ እያመጣ ያለ ይመስለኛል። ምናልባት ፖለቲካው ለውጥ እንዲያመጣ ተስፋም ስለማደርግ ሊሆን ይችላል። በመገናኛ ብዙሃን ረገድ ስንመለከት እጅግ በጣም ውስብስብ ሁኔታ ውስጥ የገባ ኢንዱስትሪ ነው። ኢንዱስትሪ ደረጃም አልደረሰም ለነገሩ። ወይም በነጻ የመነጋገር ነጻነትን ሁኔታ ሲመለከቱ ብዙዎቹ የሚያስቡት ምንድን ነው? መንግስት ሰዎች እንደልባቸው እንዳይናገሩ ተጽዕኖ አሳድሯል፣ የሚናገሩትን ሚዲያ ዘግቷል፣ እንደዚህ ነው፣ ይህንን አድርጓል ነገር ግን የኢህአዴግ መንግስት እንደዚህ አይነት እርምጃዎችን በነጻ ሚዲያው ላይ መውሰድ ይዞ የመጣው ኮስ አለ። አብሮ ኮተቱ ምንድን ነው? ለእኔ በህዝቡ ረገድ የሚኖረን ተጽዕኖ ምክንያቱም መንግስት እየዘጋ እንደነ አዲስ ነገር ወይም ደግሞ ሌሎች ሚዲያዎችን ሲዘጋ ዝም ብሎ አይደለም የተቀመጠው። በዚህኛው በቀኝ እጁ ይሄኛውን ይዘጋና በግራ እጁ የኔ የሚላቸውን ሚዲያ ያቋቁማል። ይሄ በጣም ትልቅ ተጽዕኖ ያለው አካሄድ ነው። ለእኔ ጥሩ ናቸው መልካም ናቸው የሚላቸውን ሚዲያዎች አይነካም። እኔን ይጎዱኛል የሚላቸውን ይዘጋል፣ ወይም ደግሞ በተለያየ መልኩ ከጥቅምና ከገበያ ውጭ ያደርጋቸውና በጎን ግን ለራሱ የሚስማሙ ወይም እሱ እጁ ያለበት የሚደግፋቸው መንግስት የሚፈልገውን መልዕክት ማስተላለፍ የሚፈልጉ ሚዲያዎችን የመደገፍ የማቋቋም አይነት እርምጃ ነው ያለው። ይሄ ደግሞ የነፃ ሚዲያ ተዓማኒነትን እሱ በፈጠራቸው ሚዲያዎች መወከል መቻሉ ነው። ይሄ በጣም ብዙ ጊዜ የሚፈጅ ነው፣ ከሕዝቡም አስተሳሰብ ውስጥ እስኪወጣ ድረስ የሕዝቡንም እምነት እስከምናገኝ ድረስ የራሳችንን እንደ ሚዲያ ተቋቁመን ኖረን የተሻልነን ብለን ይህንን ለማቅረብ እጅግ ብዙ ጊዜ የሚፈጅ ነው። ሌላው ብዙ ጊዜ የማይታየው እና የማይታወሰው በህዝቡም ደረጃም የመንግስት በነፃ ሚዲያው ላይ እንደዚህ ጠንክሮ ከጥቅም ውጪ ማድረግ የፈጠረው አለ። የነፃ ሚዲያው የመቋቋም አቅም የተሻለ እውቀት ያላቸውን ጋዜጠኞች እሱ ጋር እንዲሰሩ የማድረግ ለምሳሌ አዲስ ስታንዳርድን ብታነሳ የገንዘብ አቅሙ የተሻለ ጋዜጠኛ ቀጥሮ ተወዳዳሪ በሆነ የሌበር ማርኬት ውስጥ የተሻለ ጋዜጠኛ ይዞ የተሻለ ስራ እንዳይሰራ ጭምር ነው የተጎዳው። ይሄ ምንድን ነው? ዝም በል ከማለት በላይ ነው ጉዳቱ ማለት ነው። የምንናገረውን ነገር ሴንሰር ወይም ደግሞ እየፈራን የምንተዋቸውን ነገሮች፣ ከዛ በተረፈ ደግሞ ማድረግ የምንችለውን ነገር እንኳን እንዳናደርግ ጭምር ነው አቅማችን የተሽመደመደው። ይሄ ብዙ ጊዜ የሚፈጅ ነው ለመምጣት። ለምሳሌ የግሉ ሴክተር ወይም ደግሞ የግሉ ቢዝነስ ከግል ሚዲያ ጋራ ወይም ከንደኛ አይነት ሚዲያ ጋራ እንዳይሰራ ኢህአዲግ ድምፅ አውጥቶ አይ ከዚህ ሚዲያ ጋር አትስራ ባይለው እንኳን ኢህአዲግ የፈጠረው አትሞስፌር አለ። የፍርሀት የፍርሀት አትሞስፌር አለ። ያ አትሞስፌር እነዚህን ሰዎች ከእኛ ጋር እንዳይሰሩ ይከለክላቸዋል። ለእኛ መረጃ እንዳይሰጡ ጭምርም ማለት ነው። ከኛ ጋር አብሮ መታየትም ጭምር ፍርሀት የፈጠረበት ሁኔታ ነው ያለው። ስለዚህ ባይነግራቸውም ማለት ነው የተፈጠረው እንትን እና ይሄ ትልቅ ብዙ ጊዜ ረጅም ጊዜ የሚፈጅ ነው። እንደው ቢፈቅድልን እንኳን እንደፈለግን ብንጽፍም መንግስትንም ብንወቅ ይሄ ነገር ቢፈቀድልን እንኳን እነዚህ ነገሮች አብረው የመጡት ሚዲያውን አቅም ሰቅዘው የያዙት እነዚህ ጉዳዮች እስኪፈቱ ድረስ እጅግ ረጅም ጊዜ የሚፈጅ ነው ይመስል፣ ጅማሬውም አይታየኝም በአሁኑ ሰዓት። ምክንያቱም ኢህአዴግ የተደላደለው በአሁኑ ሰዓት የሚፈልጋቸውን ሚዲያዎች ፈጥሬያለሁ ብሎ ነው። ስትመለከት በሱ የሚፈልጋቸው ሚዲያዎች ጋር እኛ የመወዳደር አቅሙም አይኖረንም። በምንም ተአምር አይኖረንም። እና ይሄ ነው ለእኔ የሚታየኝ ትንሽ ዳርክ ነው። እኔ ከሚዲያው ይልቅ ፖለቲካው ትንሽ የመለወጥ ተስፋ ያለው ይመስለኛል፣ በዚህ ረገድ ማለት ነው። ጥያቄህን መልሼ መለሰሻል። ጸለምተኛ ሁኔታ ነው የነገሰው የሚል ነው የፍርሀት ድባብን መንገስ በገዛ ራስ ላይ የሚጣል ገደብን ጨምሮ የመገናኛ ብዙሀኑ ያለባቸውንም መልከ ብዙ ፈተናዎች እንዲንቀሳቀሱ ከሚፈቀድላቸው ሌሎች አይነት የመገናኛ ብዙሀን ጭምር ነው ገፍተሽ ይሄድሽው ሰዳለ መስፍን ይሄ ጸለምተኛ ሁኔታን ፈጥሯል ያለችውን እስኪ በአንተ በኩል ተመልከተው። ከአመታት በፊት ሁኔታ ስትንቀሳቀሱ በነበረበት ነው ያ ሁኔታ ተፈጥሮ ዛሬ ሁላችሁ የሚወጣችሁት ከዚያም በኋላ ብዙ ጋዜጠኞች ታስረዋል፣ ብዙ ጋዜጠኞችም ተሰደዋል። ፖለቲካው ምናልባት ይሄን ጸለምተኛ ሁኔታ ይገፍ ይሆን? ይሄን ጨለማ ያጠላበትን ሁኔታ ፖለቲካው ጋር የሚቀየረው ይቀይረው ይሆን ወይስ አንዱ ሌላውን ይረዳ? ጸዳ ለባለችው በሙሉ እስማማለሁ እውነት ለመናገር ፖለቲካችን በበጎ ገጽታው የሚቀየር ከሆነ በእርግጠኝነት ሀሳብን የመግለጽ ነጻነት አብሮ የተወሰነ መሻሻል ሊያሳይ እንደሚችል መጠበቅ እንችላለን ግን ሀሳብን የመግለጽ ነጻነትን በተመለከተ ስንነጋገር ሁልጊዜም ይሄ ነጻነት ከጋዜጦች እና ከጋዜጠኞች በፊት የዜጎች መሆኑን በጣም ማስታወስ ያስፈልጋል። ሰዎች ሻይ ቤት ቁጭ ብለው ከጓደኛቸው ጋራ ማነው እያዳመጠኝ ያለው ብለው ሳይገላመጡ መንግስትንም፣ ማንኛውንም ባለስልጣን የፈለጉትን ጉዳይ ማውራት የሚችሉበት ኢንቫይሮመንት፣ ከባቢ መፈጠር አለበት እና ሀሳብን የመግለጽ ነጻነት ከሁሉ አስቀድሞ የዜጎች ሰብአዊ መብት ነው ከዛ በኋላ ነው ጋዜጦች እና ሚዲያው የዚህ ተጠቃሚ የሚሆኑት ሙሉ ጊዜያቸውን በሱ ስለሚጠቀሙ ካልሆነ በስተቀር። ወደ ኢትዮጵያ የመገናኛ ብዙሃን ሁኔታ ስንመጣ እኔም እንደው መጀመሪያ ይፈታሉ ከምላቸው ችግሮች መደዳ አላገኘውም። ምክንያቱም የዲሞክራሲያዊ ለውጥ እንቅፋት ሊሆኑ ይችላሉ ከምላቸው በእኔ እምነት የተለያየ ፍላጎት ያላቸው ቡድኖች ውስጥ በኢህአድግ ውስጥ ያሉና የመገናኛ ብዙሃኑን ዘርፍ በፖለቲካዊና በኢኮኖሚያዊ ምክንያት መቆጣጠር የሚፈልጉ ቡድኖች አሉ። አሁን መድረኩ ስላልሆነ ወደ ዝርዝር መግባት አያስፈልግ ይሆናል እንጂ ሁለት ነገር ይፈልጋል። እውነት ለመናገር የፕሬስ ነጻነት፣ በማንኛውም ማህበረሰብ ውስጥ አንደኛው ሀሳብን የመግለጽ ነጻነት መሰረታዊ የሰብአዊ መብት እንደሆነ የሚያምንና ይሄን ለማስከበር የቆረጠ ስርዓት ያስፈልጋል። ኢትዮጵያ ውስጥ እሱ የለንም። ሕገ መንግሥት ላይ አንቀጽ መጽሐፍ ምናምን እሱ ማንም ሰው ቤቱ ሊያደርገው የሚችለው ኤክሰርሳይዝ ነው። በተግባር ግን የለንም። ኢህአዴግ እስካሁን እንዳሳየን ይሄንን መብት አይቀበልም፣ አያከብርም። አንድ እሱ ነው። ሁለተኛ የሚያስፈልገው መኖር ያለበት ሁኔታ መብቱን ከማወቅ እና ከመጠበቅ በተጨማሪ በራሱ የሚተማመን መንግስት ያስፈልጋል፣ ወይም ፓርቲ ሀሳቦቹን ለገበያ አውጥቶ ተከራክሬ ገበያው ላይ አሸንፌ በሀሳብ በልጬ እመረጣለሁ። ካልተመረጥኩ ደግሞ ስልጣኔ እንለቃለሁ ተቃዋሚ ሆናለሁ የሚል በራሱ የሚተማመን በሀሳቡ የሚተማመን ፓርቲዎች ያስፈልጋሉ። ኢትዮጵያን እየመራ ያለው ፓርቲ እንደዚህ አይነት በራስ መተማመን ያለው ፓርቲ አይደለም። አንዱ ጋዜጦችንና ጋዜጠኞችን የሚያሳድግበት ዋናው ምክንያት በራሱ በሀሳቡ በርዕዮተ ዓለሙ በፖሊሲዎቹ ሀሳብ ስለማይተማመን ነው። እነዚህ ሁለቱ በሌሉበት የኢትዮጵያ የፕሬስ ሀሳብን የመግለጽ ነጻነት ይሻሻላል ብዬ ለማመን በጣም ይከብደኛል። በዛ ላይ አንድ የመጨረሻ ነጥብ ማጨመር የምፈልገው ሁኔታው በዚሁ መቀጠሉ የኢኮኖሚና የፖለቲካ ጥቅም የሚያስገኝላቸው ቡድኖች አሉ። ይህንን መርሳት የለብንም። በዚሁ እንዲቀጥል የሚፈልጉ ቡድኖች አሉ። ይህንን እንግዲህ አብይ እንዴት እንደሚያስተናግደው ጠቅላይ ሚኒስትር አብይ ምና ይሆናል። ለሰዓቱ እንዲስማማ በሚል አጠር ብሎ የተሰናዳውን በኢትዮጵያ የፕሬስና የንግግር ነጻነት ዙሪያ የተካሄደ ውይይት ነበር አድማጮች የተከታተላችሁት። ቀደም ሲል በወቅታዊ የኢትዮጵያ ጉዳዮች ላይ ባተኮረ ውይይት መስፍንና ጸዳለ በዚህም ላይ አብረውት የተሳተፉት በስቴት ኦፍ ዩኒቨርሲቲ ኦፍ ኒውዮርክ የድረ ምረቃ ፕሮግራም የፍልስፍና ትምህርት በመከታተል ላይ የሚገኘው ሄኖክ የማንም የዚህ ውይይት አካል ነበረ። ሰፋ ያለውን ሶስቱም የሚገኙበት ውይይት በድረገጻችን ላይ እናኖራለን። ለአሁኑ ግን እንግዶቼን ጸዳለ ለማን፣ መስፍን ነጋሽና ሄኖክ የማንን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ወደ መጨረሻው የምሽቱ ቅንብር ደርሰናል። የተፈጥሮ አካባቢ አዘጋጅና አቅራቢ ሶሎሞን አባገር ከአስራችን ዘጠኛችን እጅግ የተበከለ አየር እየተነፈስን በየዓመቱ ከመካከላችን በሚሊዮኖች የሚቆጠር ሰው በዚሁ ብክለት መመረዝና መታወክ ምክንያት ይረግፋል። የዓለም የጤና ድርጅት ያወጣው አዲስ የጥናትና የክትትል ሪፖርት በ108 ሀገሮች ውስጥ የተደረጉ የ4300 ከተሞችን እንቅስቃሴና ቅኝት አካቷል። በዚህ የአየር ብክለት በበዛ ሁኔታ የሚጎዱት ታዲያ በድኅነት ውስጥ የሚኖሩ አገሮች መሆናቸውንም ይኸው የWHO አዲስ ሪፖርት ይናገራል። በሞንጎሊያ ዋና ከተማ ኡላንባታር የመታፈንን አደጋ ለመከላከል አሁን ሰው እየተጠቀመ ያለው ኦክሲጅን ኮክቴል የሚባል ዘዴን ነው። እንደ ውሃ ሁሉ ንጹሕ አየር በዕቃ ይዘህ መዞር ወይም ከየሱቁ በችርቻሮ መግዛት ነው። የሞንጎሊያ ክረምት ብርቱ ነውና ለማሞቂያ ሲባልም ብዙ ሰው ከሰል ስለሚያቀጣጥል የኦክሲጅኑ ብልቃጥ ዋጋ ያሻቅባል። ኦክሲጅንን እንደ ኮክቴል መጠጣት ወደ ሰውነት ፈጥኖ መድረስ እንዲችል እንደሚያግዝ የችርቻሮ ነጋዴቱ አምጋላን ቱፍሺንግ ቶክቶ በሞንጎሊያ አፍ ይናገራሉ። ሳይንቲስቶቹ ደግሞ እንዲህ ዐይነቱ ግንዛቤ ከየት የመጣ እንደሆነ እንደማያውቁና እንዲያው ቅብጥርጥር ብጤ ነገር መሆኑንም ይናገራሉ። የችግሩ መብዛትና ብርታት ግን የማያስብልና የማያስጨብጠው የለምና ሰው እንዲህ ዐይነቱን መሠረተ ቢስም ቢሆን መላ እያለ ቢቀባበል ምን ይፈረድበታል። እዚያችሁ ኡላንባታር ከተማ ውስጥ ያለው የአየር ብክለት መጠን የዓለሙ የጤና ድርጅት ጣሪያ ወይም ቀይ መስመር ብሎ ከቆረጠው ጥግ በመቶ ጊዜ ያሻቀበ መሆኑን የድርጅቱ ባልደረባ ማሪያ ኔይራ ለቪኦኤ ገልጸዋል። በአየር ብክለት ምክንያት በሳምባ ላይና በደም ዝውውር አካላትና ስርዓት ላይ ለሚደርስ መታወክ እውነተኛው መፍትሄ የአየርን መበከል መቀነስና ለተበከለ አየር ከመጋለጥ ራስን መጠበቅ ነው። በአየር መበከል ምክንያት በየዓመቱ ቁጥሩ ሰባት ሚሊዮን የሚሆን ሰው በዓለም ዙሪያ እንደሚሞት የዓለም የጤና ድርጅት ስሌት ይጠቁማል። ሰልፌት፣ ናይትሬትና ጥቀርሻን የመሳሰሉ ደቃቃና ወደ ውስጣችን በቀላሉ የሚገቡ ጎጂ ንጥረ ነገሮችና በካዮች ወደ ሳምባና ወደ ደም ዝውውር ስርዓት ጠልቀው እየዘለቁ ለደም ብዛትና ከደም ግፊት ጋር ለተያያዙ የጤና አደጋዎች፣ ለልብ መታወክ፣ ለሳምባ ካንሰር እንዲሁም የሳምባ ምችን ለመሳሰሉ የመተንፈሻ አካላት ቁስለትና ቀውስ ይዳርጋሉ። የዓለም የጤና ድርጅት ያሰባሰበና ያቀናጃቸው አሃዞች ምንም እንኳ እውነታውን በብዙ ሊሸፍኑ የሚችሉና አንዳንድም የተደበሰበሱ ናቸው ቢባልም በአካባቢ ብክለት ምክንያት በዓለም ከሚደርሰው የሞት መጠን ዘጠና ከመቶ የሚመዘገበው በአፍሪካና በእስያ አገሮች ውስጥ መሆኑን ተንታኞች ይናገራሉ። የእንግሊዙ ብርሚንግሃም ዩኒቨርሲቲ ዊልያም አቪስ አንዱ ናቸው። ስለ አየር ብክለት ስንነጋገር በተለይ በሕፃናትና በጨቅላ ታዳጊዎች፣ በአዛውንት ቀድሞም የልብ የደም ዝውውር ሥርዓት የሳምባና የመተንፈሻ አካላት ጤና እክል ባለባቸው ሰዎች ላይ እንቅስቃሴ የሚበዛባቸው መንገዶችና አውራ ጎዳናዎች፣ ፋብሪካዎችን በመሳሰሉ የብክለት ምንጭ በሆኑ አካባቢዎች ወይም በቅርበት በሚኖሩ ሰዎች ላይ እንዲሁም ዝቅተኛ ደሞዝ በሚከፈልባቸው ብዙ ጊዜ የቁጥጥር አሰራሮች በማይኖሩባቸውና የጠበቀ ክትትልም በማይደረግባቸው የተፋፈጉ የሥራ ቦታዎች ላይ በሚሰሩ ሰዎች ላይ ያ ብክለት የሚያደርሰውን ጫና መገንዘብ ይገባናል። አቪስ እና የበርሚንግሃም ዩኒቨርሲቲ ባልደረቦቻቸው አፍሪካ ውስጥ ከሚገኙ እኩዮቻቸው ጋር ተጋግዘው አዲስ አበባን፣ ካምፓላን፣ ናይሮቢን የመሳሰሉ ከተሞች እጅግ የፈጠነ እድገትና መስፋት በአየሩ ጥራት ላይ እያደረሰ ያለውን ጉዳትና ጫና ገምግመዋል። በ2050 ዓመተ ምህረት ከዓለም ሕዝብ ሁለት ሦስተኛ የሚሆነው በከተሞች ውስጥ እንደሚኖር ተተንብየዋል። በመጪዎቹ 30 ዓመታት ውስጥ ማለት ነው። ዊልያም አቪስ ከቪኦኤ ጋር በስካይፕ ተነጋግረዋል። የከተሞቹ እድገት እጅግ የበዛ የሚሆነው ድህነት በበዛባቸው መደበኛ ባልሆኑ የከተሞች አካባቢዎችና ዙሪያቸው እንዲሁም ከተማ ቀመስ ሰፈራዎች ላይ ነው። በአግባቡ ሳይጠኑና ሳይታቀዱ በፈጠነ ሁኔታ የሚመነደጉና የሚጨናነቁ፣ የተስተካከለ አመራርና የአስተዳደር ሥርዓት የሌላቸው ከተሞች፣ እጅግ በተበላሸና በተበከለ አካባቢና አየራቸው የሚታወቁ የድህነት የመበላለጥና የአካባቢ መቆሸሽ ምንጭና ማዕከል ነው የሚሆኑት። ብዙ ትላልቅ ከተሞች የአየር ብክለትን ጥናታዊ ቀመሮችና መረጃ ለመጀመሪያ ጊዜ በማሰባሰብ ሥራ ውስጥ በመግባታቸውና የፖሊሲ ተነሳሽነታቸውም ፍሬ እያስገኘ በመሆኑ ለውጥ የማየት አዝማሚያ እንደሚስተዋል የዓለም የጤና ድርጅት አስታውቋል ለምሳሌ የሜክሲኮ ዋና ከተማ ሜክሲኮ ሲቲ አስተዳደር በወሰደው የፖሊሲ ውሳኔ በአውሮፓ የዘመን አቆጣጠር በ2025 ዓ ምት በመጪዎቹ ስድስትና ሰባት ዓመታት ውስጥ ማለት ነው ከከተማይቱ መንገዶች ላይ በናፍጣ የሚንቀሳቀሱ ተሽከርካሪዎችን ሙሉ በሙሉ ለማገድና ለማስወጣት ቆርጧል። የሞንጎሊያ መንግሥት በከተሞች ውስጥ ለሚገኙ ትምህርት ቤቶች የአየር ማጣሪያ ሥርዓቶችን ለመዘርጋትና ለመሣሪያዎቹ የሚያስፈልገውን ወጪ ለመሸፈን ወስኗል። ይሁን እንጂ ይህ ነበልባልንና የበሽታ ምልክቶችን ለመከላከልና ለማጥፋት መድከም ነው ይላሉ ተንታኞች። ዛሬ የሚያስፈልገው የአየር ብክለትን ከምንጩ ማቆም ነው። አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ ያብቅቷል። ያስተናገድናችሁን ያዳንሽ ፍሳዬና እኔም አሉላ ከበደ በዚህ በምሰሙት በዕለቱ ስልት እንሰናበታለን። ድምፃዊ ቴዎድሮስ ሞሲሳ ጋዜጠኛ ደናደሮ

E ele taric și A gerii mea să-n eu Guarda, -mi A tânziro-mi-a căr Că bursă umele-n ea Vai, fă tăr-n În cu gazetă-n